በዩናይትድ ስቴትስ ብዙዎቹን ኢላማ ያደረጉ ግድያዎች አልተቋረጡም። አሜሪካውያን እነኝህን ፍጅት የሚያደርሱ ጥቃቶች ለመቀነስና አልፎ አልፎ ከሚታዩት የተናጠል ድርጊቶች መለየት በሚቻልባቸው መንገዶች ላይ አሁንም እንደተከፋፈሉ ናቸው። በጦር መሳሪያ በሚፈጸሙ ጥቃቶች ሳቢያ በዩናይትድ ስቴትስ በየዓመቱ በአስር ሺዎች የሚቆጠሩ ሰዎች ህይወታቸውን ያጣሉ። ማይክ ኦ ሱሊቨን መፍትሄ ሊሆኑ ይችላሉ በሚባሉ እርምጃዎች ዙሪያ የጉዳዩ አዋቂዎች ያቀረቧቸውን ሀሳቦች ያካተተበትን ዘገባ አሉላ ከበደ ያቀርበዋል። ያለፈው ሰኞ ሚያዚያ አራት ሁለት ሺ አስራ ሶስት ዓ.ም ብኖክስቪል ቴኔሲ ውስጥ በሚገኝ አንድ ትምህርት ቤት ውስጥ በዚያ በነበሩ ላይ በተከፈተ ተኩስ አንድ ተማሪ ሲገደል፣ አንድ የፖሊስ መኮንን ቆሰለ። በጆርጂያ ክፍለ ግዛትም ባለፈው ወር በሶስት የፍል ውሃ የሰውነት መታሻና ሌሎች አገልግሎቶች መስጫዎች ውስጥ በተፈጸመ ጥቃት ስምንት ሰዎች ሲገደሉ ከነኚህም መካከል ስድስቱ ሆን ተብሎ የጥቃቱ ኢላማ የተደረጉ የእስያ ተወላጅነት ያላቸው ሴቶች ነበሩ። ከዚያም አንድ ሳምንት ባልሞላ ጊዜ ውስጥ በኮሎራዶ የሸቀጣሸቀጥ መደብር ውስጥ አስር ሰዎች በጥይት ተደብድበው ተገደሉ። ካሊፎርኒያም ውስጥ መጋቢት 22 2013 ዓ.ም ምረት በዚያው ሰሞን ግድም ሆኖ ነው የተፈጸመ ጥቃት አንድ የ9 ዓመት ታዳጊን ጨምሮ አራት ሰዎች ተገደሉ። በሀገር አቀፍ ደረጃ መሪዎች ምን ማለት እንደሚቻል እንኳን ግራ ተጋብተዋል። አስተያየት ከሰጡት ውስጥ አንዱ ፕሬዚዳንት ጆ ባይደን ናቸው። ብዙ ጊዜ ደጋግመን ስላልነው እኔ ማለቱን ራሱን አልወደውም። በጣም አዝናለሁ። ጥቃቱ ለደረሰባቸውና ለተረፉት ልባዊ ሐዘናችንን እንገልጣለን። ትክክለኛ ገጽታው ከዚህም የከፋ ነው። ባለፈው ዓመት ብቻ ቁጥራቸው 20 ሺህ የሚደርስ አሜሪካውያን በጠመንጃ አማካኝነት በተፈጸሙ ጥቃቶች ሲገደሉ፣ ሌሎች 24 ሺህ ያህል ሰዎች ደግሞ ራሳቸውን ታጥፍተዋል። በመሳሪያ አማካኝነት የሚፈጸሙ ጥቃቶችን የሚያጠናና የሚዘግበው ለትርፍ ያልቆመ ተቋም እንዳሰፈረው መረጃ። ይሁን እንጂ አሜሪካውያን አሁንም በጠመንጃ ባለቤትነት ጉዳይ ላይ እንደተከፋፈሉ ነው። አዳም ዊንክለር በሎስ አንጀለሱ የካሊፎርኒያ ዩኒቨርሲቲ የህገ መንግስት ጉዳዮች ጥናት አዋቂ ናቸው። ዩናይትድ ስቴትስ ውስጥ መጠኑ እጅግ የበዛ ጠመንጃ ይዘዋወራል ብለው የሚያምኑ ብዙ ሰዎች አሉ። እናም በስፋት የሚታዩትን በመሳሪያ ወይም በጠመንጃ አማካኝነት የሚፈጸሙ ጥቃቶችን ለመቀነስ ቁልፉ የጠመንጃ አለያም የተለያዩ መሳሪያዎችን ሽያጭ እና ዝውውር መገደብ ነው ብለው ያምናሉ። ሌላኛው የአገሪቱ ክፍል ደግሞ በጠመንጃ ወይም በመሳሪያ የሚፈጸሙ ጥቃቶችን ለመቀነስ መፍትሄው ተጨማሪ ጠመንጃ ነው ብሎ አጥብቆ ያምናል። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም ፒዩ የተሰኘው የምርምር ማዕከል ጥናት እንዳመለከተው ከጠቅላላው ሕዝብ ከአርባ ከመቶ በላይ የሚደርሱት አሜሪካውያን በቤታቸው አንድ ወይም ሁለት የመሳሪያ አይነት አለ። የመብት ተሟጋቾች እንደሚሉትም የጠመንጃ ባለቤትነት መብት በህገ መንግስቱ ተደንግጓል። ሁለት የተከፈለውንና ጽንፍና ጽንፍ የያዘውን አስተያየት በመጽሐፋቸው የተነተኑት ዊንክለር እንዳስረዱትም ክፍተቱን መሙላት በጣም ከባድ ነው። ይሁንና የየግዛት መንግስታት ግን በተናትል ጥብቅ ደንቦችንና ገደቦችን ተግባራዊ ማድረግ ችለዋል። ደራሲና ተንታኙ ዴቪድ ሄሚንግዌይም በመሳሪያ አማካኝነት የሚፈጸም ጥቃት በህብረተሰብ ጤና ላይ እንደተጋረጠ ችግር መወሰድ አለበት ይላሉ። ዓለምን ለደህንነት ዋስትና ያላት ስፍራ ለማድረግ ባለፉት አንድ መቶ ሀምሳ ዓመታት ውስጥ በህብረተሰብ ጤና አጠባበቅ ጎራ የተሰራው ስራ እጅግ ከፍ ያለ ጠቃሚ ውጤት ተዘግቦበታል። የንጽህና አጠባበቅን በማሻሻል ተላላፊ በሽታዎችን በመከላከልና በመቆጣጠር እንዲሁም ሌሎች እርምጃዎችን በመውሰድ በዚህ ጊዜ ውስጥ ብቻ በአማካይ የሰው ልጅ እድሜ በጥፍ አድጓል ነው ያሉት የሃርቫርዱ የጤና ፖሊሲ ምሁር። ሲጋራ የማጤስን ልማድ ጨርሶ አላገድንም። ነገር ግን ሲጋራን በሚመለከቱ ጉዳዮች ዙሪያ ሁነኛ እመርታ አስመዝግበናል። በሚከተሉ አደጋዎች ሳቢያም አውቶሞቢሎችን መገልገል አላቆምንም። ነገር ግን የተሽከርካሪዎችን ለደህንነታችን አመቺ መሆን ማረጋገጥ በሚያስችሉ መንገዶች ዙሪያ የተሻለ ማከናወን ችለናል። ሄምንዌይ ያክለውም በአውቶሞቢል ደህንነት ላይ የተደረጉ ማሻሻያዎች ጥሩ ምሳሌ የሚሆን መነሻ ሊሰጡን ይችላሉ ይላሉ። አሽከርካሪዎች መቀመጫቸው ላይ ያለውን ቅብቶ በአግባቡ እንዲጠቀሙ በማድረግ በአደጋ ጊዜ በአየር የሚሞላውና አሽከርካሪዎችንና ተሳፋሪዎቻቸውን ግጭቶች ከሚፈጥሩ አደጋዎች የሚከላከለው የአየር ከረጢት እንዲሁም በአደጋ ጊዜ የሚሰበሰብ አረግራጊ ዘንግና የመሳሰሉ ሌሎች ለደህንነት የሚያግዙ ዘዴዎችን በተሽከርካሪዎች ላይ በመቅጠም ባለፉት ስልሳ ዓመታት ውስጥ በእያንዳንዱ ርቀት በሚደረግ ጉዞ ይደርስ የነበረውን የአውቶሞቢል አደጋ በሰማኒያ አምስት በመቶ መቀነስ ተችሏል። የትኛውም አንድ አይነት መንገድ በመሳሪያ አማካኝነት የሚፈጸም ጥቃትን ብቸኝነት ተወዲያኛው አያስወግድም ይላሉ የቅድሙ የሕግ አዋቂ ኤምን ወይ። ነገር ግን በተጨባጭ ዓለም የተሞከሩና የሰሩ ማስረጃዎችን በመጠቀም የትኛው ውጤታማ እንደሆነ ለማወቅ እንዲሁም ጠመንጃ ያላቸውን ሰዎች እንደ አጋር መያዝ ይረዳል ባይናቸው። የጠመንጃ ባለቤትነት መብትና የመሳሪያ ቁጥጥር ደንብ ሁለቱም የአሜሪካ ታሪክ አንድ አካል ናቸው። እንደ ህገ መንግስታዊ ጉዳዮች አዋቂ ዊንክለር አስተያየት ግን ጽንፍ በያዙ አቋሞች በተከፋፈለች ሀገር ውስጥ የጋራ መግባባትን መፍጠር አዳጋች ነው። ይህም ሆኖ ግን የተለያዩ ግዛቶች በተናጠል በወሰዷቸው እርምጃዎች የጦር መሳሪያ የመያዝ ህገ መንግስታዊ መብትን ሳይገፉ የመሳሪያ ባለቤት የሚሆኑ ግለሰቦችን የቀደመ ወይም የጀርባ ታሪክ ፍተሻ እያሰፉና ለአደጋ ያጋልጣሉ የሚሏቸውን የዘጉ መሆናቸውን ይናገራሉ። እንደሚመስለኝ እንደ ህብረተሰብ ማድረግ ያለብን በሁለቱም ወገን ጽንፍ ከያዙት አልፎ ማየት መቻል ነው። አንደኛው መሳሪያ የመያዝ መብት አለን ከሚል እሳቤ በመነሳት ምንም አይነት የመሳሪያ ቁጥጥር ሊኖር አይገባም የሚል ሲሆን ሌላኛው ወገን ደግሞ ቀድሞውንም መሳሪያ የመያዝ መብት ሊኖረን አይገባም፣ ስለሆነም ጥብቅ ቁጥጥር ተግባራዊ ይሁን፣ አንድም መሳሪያ አይፈቀድ የሚል ነው። በጠመንጃ ወይም በጦር መሳሪያ አማካኝነት የሚፈጸሙ ጥቃቶችን ጨርሶ ማስወገድ አይቻልም። እናም እንዲህ በተካረረና በታወቀ ድባብ ውስጥ የሰከኑ ውይይቶችን ማድረግም አዳጋች ነው የሚሉት ባለሙያዎች፣ እነኚህን ቁጥራቸው በዙ አደጋዎች ለመቀነስ ግን ከጋራ መግባባት ሊያደርሱ የሚችሉ መንገዶችን መፈለግ You're good to know.